የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምናምሽታችኋል፣ የጋቢና ቪ አድማጮች የዛሬ ሐሙስ ህዳር 24 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት ከያዝናቸው ፕሮግራሞች መሃል አንጋፋው ድምፃዊ መሐሙድ አህመድን ጨምሮ በርካታ ድምፃውያን የሚገኙበት የምስጋናና ድጋፍ ስነ ስርዓት ዛሬ በአሜሪካን አገር ዋሽንግተን ዲሲ ከተማ ይካሄዳል። ክብሮታችንን ለይሄንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት የምናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው የዝግጅቱ አስተባባሪና የሚዲያ ሀላፊ የሆኑትን ወይዘሮ ልደት ሙለታን የሰማችሁት ሙሉ ዝግጅቱ በምሽቱ ይቀርባል እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ የራሳቸው ልዩ ባህል የራሳቸው ታሪክ እና ቅርስ አላቸው በሀገራችን ሕዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ጣፋነታቸውን ለመገንባት በጋብቻ በንግስ እና በእምነት በማተናዘዝ በርካታ የጋራ አኩሪ ሀገራዊና ከባባያ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ በትግራይ ክልል ስለተካሄደው ዘመቻና ዘንድሮ ስለሚከበረው የብሔር ብሔረሰቦችና ህዝቦች ቀን ከተናገሩት የተቀነጨበ ነው። ዝርዝሩ ወደ በኋላ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁን የማመሸው ስመኝሽ ቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለን። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ኤደን ገረመው አመሰግናለሁ ስመኝሽ በድጋሚ እንደምናመሽታችኋል የኢትዮጵያ ፌዴራል መንግስትና ሀገሪቱ ውስጥ ያሉ የተባበሩት መንግስታት ተቋማት ትግራይ ውስጥ በመንግስቱ ቁጥጥር ስር ወዳሉና እንዲሁም ከአማራና በአፋር ክልሎች ጋር በሚዋሰኑ የትግራይ አካባቢዎች ሰብአዊ ድጋፍ ለማድረስ የሚያስችል ስምምነት ተፈራረሙ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር እርምጃውን ማድነቃቸው የተነገረ ሲሆን የረድኤት ተቋማቱ እርዳታ ለማድረስ እየተዘጋጁ መሆኑም ተገልጿል በአካባቢው ወደ ስድስት መቶ ሺህ የሚጠጋ ቁጥር ያለው ሰው አጣዳፊ እርዳታ እንደሚያስፈልገውና በተደረሰው ስምምነት መሰረትም ምግብ፣ መድኃኒቶችና ሌሎች አቅርቦቶች እንደሚጓጓዙም ተነግሯል። ትክክለኛ ቁጥር እስካሁን ከየትኛው ወገን ባይወጣም በጦርነት ውስጥ በሺዎች የሚቆጠር ህይወት መጥፋቱ እየተነገረ ሲሆን ከ45 ሺህ በላይ የሚሆን ሰው ለስደት መዳረጉም ይታወቃል። በሌላ በኩል ትግራይ ክልል ውስጥ እየተካሄደ ያለው ህግን የማስከበር እርምጃ እየተከናወነ ያለው በህገ መንግስቱ ስልጣን የተሰ የሚሰጣቸው ተቋማት ባሳለፉት ውሳኔ መሰረት ነው ሲሉ የተወካዮች ምክር ቤት አፈ ጉባኤ አደም ፋራ ገልጸዋል። መንግስት ወታደራዊ እርምጃ እንዲወስድ ምክር ቤቱ ባሳለፈው ውሳኔ አፈጻጸም ላይ ጠቅላይ ሚኒስተሩ ለምክር ቤቱ ማብራሪያ እንዲሰጡ እንደሚጠይቁም ተናግረዋል። ይህ በእንዲህ እንዳለ በዚህ ዓመት እንዲካሄድ የታቀደው አጠቃላይ ምርጫ ከመጠራቱ በፊት አስፈላጊ ሁኔታዎች ሁሉ መሟላት አለባቸው ብለው እንደሚያምኑ የተቃዋሚ ፓርቲ መሪዎች አሳስበዋል። መሪዎቹ ለአሜሪካ ድምጽ በሰጡት ቃል ምርጫው ከመ ከሚካሄዱ በፊት የህግ የበላይነት መረጋገጥ አለበት ብለዋል። ወደ ዓለም አቀፍ ዜናዎች እንሻገር። ለኮቪድ-19 በሚሰጠው ዓለም አቀፍ ምላሽ ለመምከርና ከወረርሽኙ ዳፋ ለማገገም የሚቻልባቸውን ስልቶች ለመቅረጽ የታለመ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በድረገጽ እየተካሄደ ነው። ለሁለት ቀናት በተያዘውና ዛሬ በተጀመረው ጉባኤ ላይ ከመቶ በላይ የሀገራት መሪዎችና የመንግስታት ከፍተኛ ባለስልጣናት እየተሳተፉ ይገኛሉ። በሀገሮች የመንግስታቱ ድርጅት ተግባሪ ሰዎች በግሉ ዘርፍና በክትባት አምራቾች መካከል የሚካሄደውን ክንዋኔ ለማሳለጥ የታሰበው ወገነ ብዙ ስትራቴጂ የአለም ምጣኔ ሀብት ሊያንሰራራ የሚችልባቸውን መላምቶችም ይተልማል ተብሏል። ይህ በእንዲህ እንዳለ ኮቪድ-19 ወረርሽኝ ላለፉት 30 ዓመታት ምጣኔ ሀብታቸው ሲያሽቆለቁል የነበሩ 47 በማደግ ላይ ያሉ ሀገራቶችን ኢኮኖሚ በከፍተኛ ሁኔታ መጉዳቱን የተባበሩት መንግስታት የንግድና ምጣኔ ሀብት ሪፖርት አመላክቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለማህበራዊ መገናኛዎች ከለላ የሚሰጠው ሕግ ካልተሰረዘ የሀገሪቱን የመከላከያ በጀት እንደማይፈርሙ መዛታቸው ከሁለቱም ፓርቲዎች እንደራሴዎች ብርቱ ተቃውሞ እያጋጠሙ መሆኑ ተሰምቷል። ፌስቡክና ትዊተርን ለመሳሰሉ ኩባንያዎች ከለላ የሚሰጠው ሴክሽን 230 የሚባለው ሕግ ሲጀመር ከመከላከያ በጀት ጋር ምንም ግንኙነት የለውም ብለዋል። የሕግ መወሰኛ ምክር ቤቱ የጦር አገልግሎቶች ኮሚቴ ሊቀመንበር ሪፐብሊካኑ ጂም ኢንፎ ትላንትና ለጋዜጠኞች በሰጡት መግለጫ የሁለቱም ፓርቲዎች እንደራሴዎች የተጣጣመ ሀሳብ የያዘው የመጪው አውሮፓ የ2021 ዓ ም የ740 ቢሊዮን ዶላር ሰነድ በተወካዮች ምክር ቤት የህግ መምሪያ ቀደም ሲል ጸድቆ ለህግ መወሰኛ ምክር ቤት ተመርቶ ነበር። ብሔራዊው የመከላከያ በጀት ፕሬዚዳንቱ በጠየቁት መሰረት የህጉን ሴክሽን 230 መሰረዝ እንደማይጠቁም የምክር ቤቱ አማካሪዎች የተናገሩ ሲሆን የሁለቱ ፓርቲ እንደራሴዎች ባልተለመደ ሁኔታ በጋራ ያንጸባረቁት አቋም ነው ሲባል ተገልጿል። በሁለቱ ፓርቲዎች ስምምነት የተደረሰበት ይህ የበጀት ህግ የባርነት አስተሳሰብ አራማጅና ተዋጊ የነበሩ ጄኔራሎች ስሞች ከወታደራዊ ተቋማት እንዲፋቁ የሚጠይቅ ሲሆን ፕሬዚዳንት ዶናልድ ትራምፕ ይህንንም ሀሳብ እንደሚቃወሙ ተነግሯል። አድማጮች ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መሰናዶዎች ጋር አብራችሁ ታመሻል ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ። ኤደንን፣ ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ የዕለቱ አብይ ርዕስ አርገን ወደ አሰናዳ ነው ፕሮግራም እንለፍ። በትግራይ ክልል የተካሄደው ሕግ የማስከበር ዘመቻ ሕገ መንግሥታዊ ሥርዓትን ተከትሎ በብቃትና በውጤታማነት የተከናወነ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ስላለው አጠቃላይ ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ጠቅሰዋል። አፈ ጉባኤው የዘንድሮ የብሔር ብሔረሰቦችና ህዝቦች ቀንም ለአመታት በብሔር ብሔረሰቦች ሲነግድ ከከረመው የህወሀት ቡድን ሽንፈት ማግስት መከበሩ ልዩ ያደርገዋል ብለዋል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባ ልካለች፣ ቀጥሎ ይቀርባል። አፈጉባኤው አቶ አደም ፋራ ህወሓት ህገ ወጥ ድርጊቱን እንዲያቆም በምክር ቤቱ ተደጋጋሚ ጥሪ ቢደረግለትም ህገ መንግስቱን አደጋ ላይ የሚጥሉት ድርጊቶች ከማድረግ ሊቆጠብ አልቻለም ነበር ብሏል። ይህንን ተከትሎ የህወሓት ምክር ቤት እንዲፈርስ ስራ አስፈጻሚው አካልም እውቅና እንዳይኖረው የፌዴሬሽን ምክር ቤት ውሳኔ ማሳለፉንም በሰጡት መግለጫ አስታውሷል። በክልሉም ግዛዊ አስተዳደር እንዲቋቋም ምክር ቤቱ መወሰኑና ውሳኔውም ህገ መንግስቱን ለማስፈጸም የወጣው አዋጅ ቁጥር 359 ህዝባር 95 መሰረት ያደረገ መሆኑንም ጠቁመዋል። መንግስት ይህን ቡድን በህግ ቁጥጥር ስር ለማዋል የወሰደው እርምጃ የንጹሐን ዜጎችን ደህንነት በጠበቀ መልኩ መሆኑንም ገልጿል። የህግ ማስከበር ዘመቻው በህገ መንግስቱ መሰረት በብቃትና በውጤታማነት መፈጸሙንም ምክር ቤቱ ገምግመዋል ሲሉም አፈ ጉባኤው ተናግሯል። ምክር ቤቱ በቀጣይ በትግራይ ክልል የሚከናወኑ ተግባራት በህገ መንግስቱ መሰረት መፈጸም አለመፈጸማቸውን የሚከታተል መሆኑንም ተናግሯል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ በክልሉ ስላለው ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ገልጿል። ዛሬ የተጀመረውን የብሔር ብሔረሰቦችና ህዝቦች ቀን አከባበር ስነስርዓት በማስመልከት በአዲስ አበባ የተዘጋጀው የባህል አውደ ርዕይ ላይ አፈጉባኤው ባደረጉት ንግግርም የዘንድሮ በዓል በብሔር ብሔረሰቦች ስም የሚነግድ ካሉት ህወሓት ሽንፈት ጋር መገጣጠሙን አመልክቷል። የዘንድሮ በዓል የሀገራችን ብሔሮች ብሔረሰቦችና ህዝቦች በህገ መንግስቱ የተጎናጸፏቸው መብቶች በተሟላ መልኩ እንዳይከበሩላቸው እንቅፋት የነበረውና በስማቸው ከመነገድ ውጪ ለውክልነታቸውና ፍትሃዊ ተጠቃሚነታቸው ደንታ ያልነበረው ከሃዲው የሕወሓት ጁንታ ቡድን በለውጡ አመራር ብስለትና የአመራር ብቃት በጀግና የሀገር መከላከያ ሰራዊት የላቀ ብቃትና መሥዋዕትነትና በመላው የሀገራችን ሕዝቦች ተሳትፎ በተሸነፈበት ማግስት የሚከበር በመሆኑ ልዩ ትርጉም የሚሰጠው ነው። የብሔር ብሔረሰቦች ቀን የሀገሪቱ ሕገ መንግስት የጸደቀበት ቀን እንደመሆኑ መጠን እለቱ የእኩልነት መብታቸው የተረጋገጠላቸው ህዝቦች የሚተዋወቁበት መድረክ መሆኑንም ተናግረዋል። ሀገራችን ኢትዮጵያ የተለያዩ ብሔሮች፣ ብሔረሰቦችና ህዝቦች ለረጅም ጊዜ በጋራ የኖሩባት ህብረ ብሔራዊ ሀገር ናት። እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ልዩ ባህል የራሳቸው ታሪክ እና ቅርስ አላቸው። በሀገራችን ህዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ዕጣ ፈንታቸውን ለመገንባት በጋብቻ በንግድ እና በእምነት በመሰናሰብ በርካታ የጋራ አኩሪ ሀገራዊና ከባባያዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል። እነዚህ ማንነቶች በበጎ ነገሮች ብቻ ሳይሆን ችግሮችንም ሲጋሩ መቆየታቸው ይታወቃል። በሀገራችን ኢትዮጵያ የሚገኙ ማህበረሰቦች ላላቸው ባህል፣ ቋንቋ፣ ሃይማኖት፣ ታሪክና ሌሎች ልዩነቶች እኩል እውቅናና ክብር በመስጠትና አካታች የሆነ የፖሊሲ እርምጃዎችን በመውሰድ በሂደት የጋራ ሀገራዊ እሴቶችንና ፍላጎቶች እንዲጎለብቱ ማድረግ ያስፈልጋል። ከዚህ አንጻር የፍሪ ህገ መንግስት የኢትዮጵያ ብሔሮች ብሔረሰቦችና እና ህዝቦች ባህላቸውን፣ ታሪካቸውን፣ ቋንቋቸውን የመግለጽ የማዳበርና የማስፋፋት ሙሉ መብት እንዳላቸው ይደነግጋል። በመሆኑ ይህን ኢትዮጵያን በአንድ መድረክ እንያት የባህል ኤግዚቢሽን ትልቅ ትርጉም የሚሰጠው ነው። የአሜሪካ ድምፅ ያነጋገራቸው የአውደሪው ተሳታፊዎችም የአፈ ጉባኤውን ሀሳብ አጠናክረዋል። ሲመይ መተካሽ ወዳጆ እባላለሁ። ከደቡብ ብሔር ብሔረሰቦች ከጎፋ ዞን ነው የመጣሁት። የብሔር ብሔረሰቦች ቀን ያው ህገ መንግስቱ የጸደቀበት ህዳር 29 ሲሆን የብሔር ብሔረሰቦች ቀን ለ አስራ አምስተኛው ጊዜ መከበሩ ህብር ብሔርነታችን ለአንድነታችን፣ አንድነታችን ለእኩልነታችን እያል ያው ብሔር ብሔረሰቦችን ማክበር ማለት ለእኛ አንዱ ብሔር ከአንዱ ብሔር ጋር የትውቅ መድረክ ነው። ሁለተኛ ብሔር ብሔረሰቦች ሲባል አንድ ላይ ተቻችለን ተፈቃቅረን ተደማምረን በአንድነት የምናከብረው እዝቀል ይባላሉ የብሔር ብሔረሰቦች ቀን ሲከበር ከእኩልነት አንጻር ጠቀሜታው እያንዳንዱ ብሔረሰብ አሁን እዚህ ጋር እንደሚታዩ የራሱ የሆነ ነገር አውጥቶ ሲያሳይ የሚሆነው ነገር ሁሉ የኔ ነው የሚለውን አንድምታም የያዘ ስለሆነ እኩልነት ላይ የሚሰራው ስራ ወደፊትም ተጠናክሮ መቀጠል ያለበት ነው ዛሬ በአዲስ አበባ የተጀመረው የብሔር ብሔረሰቦችና ህዝቦች ቀን የባህል አውደ ርዕይ ላይ በፌዴሬሽን ምክር ቤት እውቅና ያገኙ 76 ብሔረሰቦች ተሳታፊ መሆናቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። የኢትዮጵያ መንግስት ሕግ የማስከበር ዘመቻ ያለውንና በትግራይ ክልል ከህወሀት ጋር ሲካሄድ የቆየውን ውጊያ በድል ማጠናቀቁን መግለጹን ተከትሎ በእርምጃው ላይ ለተሳተፉ አካላት የተዘጋጀ ልዩ የምስጋናና ድጋፍ የድጋፍ ስነስርአት ዛሬ በዋሽንግተን ዲሲ ከቀኑ ሰባት ሰዓት ጀምሮ ይካሄዳል። አንጋፋው ድምፃዊ መሐሙድ አህመድን ጨምሮ በርካታ ድምፃዊያን በዝግጅቱ ላይ እንደሚገኙም አዘጋጆቹ ለአሜሪካ ድምፅ ተናግረዋል። ዝግጅቱን ካዘጋጁት መሀል አንዱ የሆነው የዓለም አቀፍ ዲያስፖራ የተግባር ምክር ቤት አባል የሆኑትን ወይዘሮ ልደት ሙለታን አነጋግረናቸዋል። ቀጥሎ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው በትግራይ ክልል ሲያካሂድ ቆየ ያሉትን ህግን የማስከበር ዘመቻ መጠናቀቁን የገለጹት ባለፈው ሳምንት መጨረሻ ላይ ነበር። ይህን ተከትሎ በአሜሪካን አገር የሚገኙት ሰላምና አንድነት ለኢትዮጵያ የዲሞክራሲ ግብረ ኃይልና ዓለም አቀፍ ዲያስፖራ የተግባር ምክር ቤት የጸሎትና የሙዚቃ ዝግጅቶችን ያካተተ ልዩ የምስጋና የድጋፍ ዝግጅት ዛሬ በጋራ አዘጋጅተዋል። የዲያስፖራ ምክር ቤቱ አባልና የዝግጅቱ የሚዲያ ኃላፊ የሆኑት ወይዘሮ ልደት ሙለታ ለአሜሪካ ድምጽ እንደተናገሩት የዛሬው ስነ ስርዓት የተዘጋጀው የመከላከያ ሰራዊት አባላትን ጨምሮ በህግ ማስከበር ዘመቻው ላይ ለተሳተፉ አካላት ምስጋና ለማቅረብና ኢትዮጵያ ውስጥ ለተጎዱና ለተሰደዱ የህብረተሰብ ክፍሎች ድጋፍ ለማሰባሰብ ነው። ዝግጅቱ የተዘጋጀው ያው እንደሚታወቀው የኢትዮጵያ ህዝብ በጠቅላላ በጭንቀት ላይ ነበረ። የህዝቦችን ጭንቀት ከዛ መውጣታችንን የሚገልጽ የድጋፍ ሰልፍ ነው። አክብሮታችንን ለሰራዊቱ ይህንን እንቅስቃሴ ለማድረግ የበቃውን ጀግኖቻችንን ለማመስገን በዛውም ደግሞ ለተጎዱ ዜጎቻችን ጸሎት የምናደርግበት የሃይማኖት አባቶችና ተቋሞች የሚገኙበት የጸሎትም የምስጋናም የድጋፍም ዝግጅት ነው። በህወሀትና በፌዴራሉ መንግስት መካከል በተካሄደው ወደ አንድ ወር ገደማ የፈጀ ጦርነት ወቅት ህዝቡ በጭንቀት ውስጥ ቆይቶ ነበር ያሉት ወይዘሮ ልደት በዛሬው ዕለት የተዘጋጀው ዝግጅት ከዚህ በኋላ ኢትዮጵያ ውስጥ ሁሉም ብሔሮች በእኩልነት የሚከበሩበት ለውጥ ይመጣል የሚል ተስፋ ማንጸባረቂያ መሆኑንም ገልጸዋል። በጸሎትና በሃይማኖት አባቶች ይጀመራል። በጣም ብዙ አንጋፋ ዘፋኞች እንደነ መሐሙድ አህመድ እነ ማሬቱ ይሁኔ በላይ ብዙ አይነት አርቲስቶች በዝግጅቱ ላይ ተገኝተው ኢትዮጵያ በሀያ ሰባት አመት በአንድ አመራር ስትመራ የነበረች በመሆኗ አዲስ ለውጥ ይሄንንም ለውጥ ለመደገፍ በዛውም ደግሞ ለህዝቦቻችን ድጋፋችንን ማሳያ ይሆናል በማለት ብዙ አርቲስቶች እዚህ ቦታ ላይ ተገኝተን ህዝባችንን እናነቃርቃለን በማለት ተዘጋጅተዋል። እና ያ ነው ፕሮግራሙ። ባለፉት ሳምንታት ከዛም በፊት ደግሞ በነበሩት ጊዜያት ኢትዮጵያ ውስጥ ብዙ ሰዎች ሞተዋል፣ ተፈናቅለዋል። እና ከዚህ በፊትም ሲነሱ ያየናቸው ጥያቄዎች አሉ። በእንደዚህ አይነት ወቅት የሙዚቃ ዝግጅት ሲደረግ ቅሬታ ይፈጥራል የሚሉ ሰዎች አሉ። እና የሙዚቃ ዝግጅቱን ለምን መረጣችሁት? አገራችንን ለሚጠብቁት ለወታደሮች ይህንን ህግ ለማስከበር ለሀገራችን ለኋላዊነት ለሚታገሉ ሰዎች ድጋፋችንን ለማሳየት ነው ጥሪ የተደረገው። እና ሰው በአቅሙ በሚችለው ነገር ድጋፉን ማሳየት ስለፈለገ ነው። ለተጎዱትም ሰዎች በስተጀርባው ሌላም እንቅስቃሴዎች እየተደረጉ ነው፣ ለእርዳታ ይሄ ህዝብንም የማነቃቃት ህዝቡንም ኢንቮልቭ እንደሚያደርግ በህግ በማስከበር በኩል በተደረገው የህዝብን መፈናቀል ከዛም በፊት በነበሩት ግድያዎች ሁሉ አዝኖ ተጨንቆ ያሳለፈው ጊዜ ነው እና ይሄ ደግሞ አሁን አዲስ የሆነ የተለየ ለውጥ ይመጣልናል ብለን የምናስብበት እና የምንመኝበት ጊዜ ስለሆነ ለጠበቀን ሰራዊት ድጋፍ በደስታ ለማሳየት ነው። አርቲስቶች ይሄንን ቫለንቴር በማድረግ ነው የመጡት። እኛም ደግሞ በደስታ ተቀብለን ህዝቡን ለማስተባበር ተዘጋጅተናል። ወይዘሮ ልደት ኢትዮጵያ ውስጥ በተደጋጋሚ ለሚታዩ ችግሮች በውጭ የሚኖረው የኢትዮጵያ ማህበረሰብ አስተዋጽኦ እንደሚያደርግ አጽንኦት ሰጥተው ይናገራሉ። የድጋፍ ዝግጅቱም የዲያስፖራው ማህበረሰብ ከዚህ አይነት ድርጊት እንዲቆጠብ መልእክት ማስተላለፊያ ነውም ይላሉ። ዳያስፖራ ውስጥ በጣም ብዙ የኤትኒክ የጎሳ ችግሮች የሚያመጡ መልእክቶችን በማስተላለፍ የታወቀ ነው። ያን ያንን ነገር ከራሳችን እኛ በምንችለው መንግስት የሚችለውን እዛ እንዲያደርግ እኛ መጠየቅ፣ ይሄ ይደረግ ብቻ ሳይሆን እኛ ማድረግ ያለብንን ነገሮች እዚሁ እያስተካከልን ኢንፍሉወንስ ማድረግ ከብሔር ወጣ ባለ በአንድነት በኢትዮጵያዊ አመለካከት ነገሮችን መቀየር እና ከራሳችን ያንን ነገር ከጀመርን ወደ ኢትዮጵያ የምንለካቸው መልእክቶችን ጥሩ ጥሩ ነገር ወደ ሀገራችን የምንለክበትን መንገድ ማስፋፋት ይኖርብናል። እሱ ላይ ነው አዘ ዳያስፖራ እንሰራለን ብለን የምናስበው። አሁንም ድረስ ኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች እንደሚፈጸሙ ሰዎች እንደሚገደሉና እንደሚፈናቀሉ የሚናገሩት ወይዘሮ ልደት መንግስት በትግራይ ክልል አሳክቶታል የሚሉት ህግ የማስከበር ዘመቻ በቀጣይ ለሚሰሩ ስራዎች ጅምር መሆን አለበት ይላሉ። ይህንን ህግ የማስከበር እርምጃ ከተጨረሰ በኋላ የሚቀሩ ነገሮች አሉ። ይህም መቀጠል ያለባቸው ስራዎች አሉ። እነሱ እንደተባለው የሚቀጥል ከሆነ ሌላው እየቀለለ ይመጣል። በጣም ኢንፍሉወንስ የሚያደርግ የብሔርን ጥቃቶች ኢንፍሉወንስ የሚያደርገው ቡድን ከላይ ከተነሳ ሌሎችን በማስተማር ሆነ ሀሳብ በማስቀየር የህግ እርምጃን በመውሰድ ብዙ አይነት ነገሮችን በመቀየር ያንን ነገሮች የማስቆም እድሉ በጣም ከፍ ያለ ነው። ይሄ ነው ደግሞ ዋናው የምናከብረው ነገር። ኢትዮጵያ በእውነት እንደገና የኢትዮጵያዊነቷን የአንድነቷን የሁሉም ብሔር አንድነት እንደገና ነሳት የምንችልበትን መንገድ ቀዳዳ የተሰጠን ጊዜ ነው። በዛሬው እለት የሚደረገው የድጋፍ ስነ ስርዓት ሜዳ ላይ እንደሚሆንና በዝግጅቱ ላይ የሚታደሙ ሰዎች ራሳቸውን ከኮሮና ቫይረስ ለመጠበቅ ማስክ በማድረግና ርቀታቸውን በመጠበቅ እንደሚታደሙ ወይዘሮ ልደት አስረድተዋል። በቀጣይም በኢትዮጵያ የተለያዩ ቦታዎች ለተጎዱና ለተፈናቀሉ ወገኖች ተከታታይ የገንዘብ ድጋፍ ማሰባሰቢያ ፕሮግራሞች እንደሚዘጋጁ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች በኮሮና ወረርሽን ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የእለቱ አስተናጋጃችሁ ስመኝሽ ቆየ ነኝ። በኢትዮጵያ ምርጫ ለማካሄድ ምቹ ሁኔታዎች ቢኖሩም መሰራት ያለባቸው ቀሪ ተግባራት እንዳሉ ከአሜሪካ ድምፅ ጋር ቆይታ ያደረጉ የተፎካካሪ የፖለቲካ ፓርቲ አመራሮች አስታወቁ። በኢትዮጵያ ከሚገኙ የተለያዩ ተቃዋሚ ፓርቲ አመራሮችን ያነጋገረው መስፍን አራጌ ነው። ዝርዝሩን እንደሚከተለው አሰናድቷል። የመንግስት መገናኛ ብዙሀን ምርጫ 2013 ቁልፍ የሽግግር ምዕራፍ የሚል መሪ ሀሳብ ሰንቆ ከጠቅላይ ሚኒስትር አብይ አህመድ ጋር ተደርጓል ባሉት ውይይት ተፎካካሪ ፖለቲካ ፓርቲዎችና የሲቪክ ማህበራት ተሳትፈዋል። የጠቅላይ ሚኒስትር ጽሕፈት ቤት በይፋ ገጹ እንዳስታወቀው የውይይቱ ተሳታፊዎች ካነሷቸው ነጥቦች ውስጥ መሰረታዊ ነገሮች ሳይሟሉ ምርጫውን ለማካሄድ መጣደፍ ተገቢ አይደለም የሚለው ይገኝበታል። ጠቅላይ ሚኒስትሩ ግን ምርጫው መራዘም የለበትም ሲሉ የነበሩ አንዳንድ የፖለቲካ ፓርቲዎች የሀሳብ ለውጥ አድርገው ምርጫው እንዲራዘም መጠየቃቸው ህዝብን ማደናገር ነው ሲሉ ይወቅሳሉ። ጠቅላይ ሚኒስትሩ ቀጣዩ ሀገራዊ ምርጫ ከዚህ በፊት ሲነሱ የነበሩ ቅሬታዎች የማይደገሙበት ሆኖ እንዲፈጸም መንግስታቸው በትኩረት እንደሚሰራ ነው የገለጹት። ተሳታፊዎቹ ለምርጫው አስፈላጊ የሆኑ መሠረታዊና ህጋዊ መደላደሎች ይሟሉ፣ የባለድርሻ አካላትና የምርጫ ታዛቢዎች ሚና በምርጫ መተግበሪያ ደንብ መሰረት በአግባቡ ይተግበር፣ ተፎካካሪ የፖለቲካ ፓርቲዎች በህጉ መሰረት በምርጫ ሜዳው የሚሳ የተሳተፉበት መደላደል ይዘርጋ ሲሉ ጠይቀዋል። ጠቅላይ ሚኒስትሩ የሰጡትን ምላሽ በዳሰሳ ያቀረበው ጽህፈት ቤታቸው የምርጫ ሂደቱን እያስቀጠሉ የሚስተዋሉ ችግሮችን ጎን ለጎን መፍታት እንደሚገባ ጠቁመዋል። የተለያዩ የህዝብ አስተያየቶች የሚስተናገዱበት መደላደል ሊኖር ይገባል የሚለውን የተፎካካሪ ፓርቲዎች ጥቆማ ለዲሞክራሲያዊ ግንባታው አስፈላጊ ነው ሲሉ ጠቅላይ ሚኒስትሩ ገልጸውታል። ገዢው ፓርቲን ጨምሮ በሁሉም የፖለቲካ ድርጅቶች ውስጥ የስነ ምግባርና የሙስና ድርጊቶችን መከላከል አስፈላጊ መሆኑንም አስረድተዋል። መንግስት በቅድመ ምርጫ ወቅት የሚያጋጥሙ ችግሮች በሚፈቱበት አቅጣጫ ዙሪያ እየመከረ መሆኑንና ቀጣዩ አገራዊ ምርጫ ዴሞክራሲያዊ፣ ፍትሐዊና ሁሉን አሳታፊ እንዲሆን ይሰራል ብለዋል። ጠቅላይ ሚኒስትሩ ከመሬት ይገባኛል ጋር ተያይዞ ለረጅም ዓመታት የዘለቀ ጥያቄዎች መኖራቸውን ያረጋገጡት ጠቅላይ ሚኒስትሩ ጥያቄዎቹ ምላሽ የሚያገኙት የይገባኛል ጥያቄ በሚነሳባቸው ክልል ህዝቦች ጋር በሚደረግ ምክክርና ይህንኑ ችግር ለመፍታት የተቋቋመው ኮሚሽን በጥናት ላይ ተመርኩዞ በሚያቀርበው ምክረ ሀሳብ መሰረት ነው ብለዋል። ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር በተደረገው ውይይት ጠቅላይ አቃቢ ህግ ዶክተር ጊዲዮን ጢሞቴዎስ በቀጣዩ ሀገራዊ ምርጫ ፋይዳና ተዋናዮች ሚና የመነሻ ሀሳብ አቅርበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍንን ለዘገባው እናመሰግናለን። አሁንም እየሰማችሁት ያላችሁት ጋቢና ቪኦኤን ነው። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ወደ ቀጣዩ ፕሮግራማችን ስናመራ በትግራይ ክልል የተነሳውን ግጭት ሸሽተው ወደ ሱዳን የገቡ በሺዎች የሚቆጠሩ ኢትዮጵያውያን በሱዳን ስደተኞች ካምፕ ውስጥ ከኮቪድ-19 ወረርሽኝ ጋር ተጋፍጠዋል። ምንም እንኳን እስካሁን ድረስ በተጨባጭ የተረጋገጠ የኮቪድ-19 ስርጭት ባይኖርም ስጋቱ ግን አይሏል። የአሜሪካ ድምጿ ነባ ሞይዲን ከስደተኞች ካምፕ የላከችውን ኤደን ገረመው ታቀርበዋለች። ባለፈው አንድ ወር ጊዜ ውስጥ ከ45 ሺህ በላይ ኢትዮጵያውያን ስደተኞች ግጭት ካለባቸው የትግራይ ክልል ተነስተው የሱዳን ድንበርን በማለፍ በምስራቃዊ የስደተኞች ካምፕስ ገብተዋል። ስደተኞቹ በጋዳሪፍና ከአሳላ ከተሞች ባሉ ሶስት የስደተኛ ጣቢያ ውስጥ ይገኛሉ። የ ሰላሳ ሁለት አመቱ ተስፋዬ አሊና ነፍሰ ጡር ባለቤቱ ግጭቱ ከተከሰተበት የሁመራ ከተማ ሸሽተውን የመጡት ነገር ግን አሁን በስደተኞች ጣቢያ ውስጥ ያለው መተፋፈግ የኮቪድ-19 ስጋት ሰዓት ፈጥሮባቸዋል። ከተማ ሰይቲት ሑመራ እዩ ከተማ ሰይቲት ሑመራ ቅድም ኮይን ኮሮና ቫይረስ ብሃገር ውስጥ የነበረውን ግጭት ሸሽቼ ነው ወዲህ ወደ ሱዳን የመጣሁት። አሁን መንግስት ሁመራን ተቆጣጥሮታል። ሁመራ እያለን የኮሮና ቫይረስ በጥቂቱ ተመዝግቦ ነበር። አሁን እዚህ ካምፕ ውስጥ ባለው አኗኗራችንና የውሃ ጥረት ሳቢያ ታዲያ ቫይረሱ ይበልጥ ይዛመታል ብዬ ሰጋለሁ። በትንሽ ድንኳን ወይም ክፍል ውስጥ ስድስት የሚሆኑ ስደተኞች በሚኖሩበትና የውሃና የሳሙና እጥረት ባለባቸው በተጨናነቁት የስደተኞች ጣቢያ ውስጥ አካላዊ ርቀትን መጠበቅ አስቸጋሪ ነገር ነው። ብዙ ሰዎችም ምግብ፣ ውሃና ብርድ ልብስ ለማግኘት በአንድ ቦታ ይሰባሰባሉ። የጤና ባለሙያዎች ስደተኞቹን ለኮሮና ቫይረስ ተጋላጭ የሚያደርጓቸውን ነገሮችና እንዴት ራሳቸውን መጠበቅ እንደሚችሉ ያስተምራሉ። በተጨማሪም በካምፕ ውስጥ የለይቶ ማቆያዎች ተቋቁመዋል። ተር አይዛክ ዩሱፍ በኡምራክባ ካምፕ ክሊኒክ ውስጥ የጤና ባለሙያ ናቸው። የስደተኞቹን መጨናነቅ ለኮሮና ቫይረስ አስጊ መሆኑን ይገልጻሉ። ስጋቱን የሚጨምረው ደግሞ አንዳንዶቹ ስደተኞች በግጭቱ ቀጠናዎች ውስጥ ከነበሩ የኮሮና ቫይረስ ለይቶ ማቆያዎች ውስጥ የመጡ ናቸው የሚል ወሬ መናፈሱ መሆኑንም ጨምረው ያስረዳሉ። እጅግ ብዙ ቁጥር ያላቸው ስደተኞች በአንድ ላይ መሰባሰባቸው ለኮሮና ቫይረስ ተጋላጭ ያድርጋቸዋል። አንዳንዶቹ እንዲያውም ጦርነቱ በነበረባቸው አካባቢዎች ካሉ ለይቶ ማቆያዎች ሳይመጡ እንዳልቀሩ ጥርጣሬ አለ። በሱዳን የኮሮና ቫይረስ ወረርሽኝ ለሁለተኛ ጊዜ አገርሽቷል። 17 ሺህ የሚሆኑ የኮሮና ቫይረስ ተጠቂዎች የተገኙ ሲሆን የሟቾች ቁጥርም አይሏል። ይህን ተከትሎም መንግስት ዩኒቨርሲቲዎችንና ትምህርት ቤቶችን የዘጋ ሲሆን ተጨማሪ እገዳዎችን እንደሚያስተላለፍም ይጠበቃል። የተባበሩት መንግስታት የስደተኞች ጉዳይ ተቋማት ይህንን ቀውስ ለማገዝ ዓለም አቀፍ የእርዳታ እጆች እንዲዘረጉ ጥሪ አድርጓል። ስደተኞቹም በካምፖች ውስጥ አነስተኛ ገበያዎችን ማቋቋም በማቋቋም ከሁኔታው ጋር ለመላመድ እየሞከሩ ነው። በተመሳሳይ የሱዳን መንግስት እየጨመረ ያለውን የስደተኞች ቁጥር ለመቋቋም ከዋና ከተማዋ ካርቱም 250 ኪሎ ሜትር የሚገኝ አዲስ የስደተኞች ጣቢያ እያቋቋመ ይገኛል።

تا لطیش تیراش نبصی یا گازی، زی خوندم دمی بالیت سایمش امدا خودشی، خودراندم اسکاری ادرگاش لپه آسمانشی، ولی که زبان کی دیکه با اسرار سوستو time አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሻውድ ስመኝሽ የቆየነን በፌስቡክ ገጻችን፣ አት ቪኦኤ አምሐሪክ በትዊተር ሀሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት። satash <muchas> ban mitar mo tu gopto kish ma o basich ba sra so tor sagaj o pina ba ki lone ndi akapaj nam sis kau paga bahu patham sare abrashnashi mamaye mamaye popo mamaye vo voir etti etiopia yelo wa mo chinou <speaking> mama <in> papa lo ye mama we want to shall love anchi